ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትራሊያ ከአፍጋኒስታን ሰዎችን ማጓጓዟን ገታች። በምስራቅ ወለጋ ዞን ከ210 በላይ ነዋሪዎች ተገደሉ። አውስትራሊያ የወርቅና የብር ሜዳሎችን በፓራሊምፒክ አሸነፈች። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። አውስትሬሊያ የመጨረሻ ወታደሮቿን ከካቡል አውሮፕላን ማረፊያ ቦምብ ፍንዳታ ጥቂት ሰዓታት በፊት አጠናቃ መውጣት ችላለች። በካቡል አውሮፕላን ማረፊያ በደረሰው የሁለት አጥፍቶ ጠፊዎች ጥቃት ሳቢያ የ12 የዩናይትድ ስቴትስ ወታደሮችን ጨምሮ ከሰባ በላይ ሰዎች ሕይወት ጠፍቷል። የአውስትሬሊያ ወታደሮች ጥቃቱ ከመፈጸሙ ከሰዓታት በፊት ወደ ተባበሩት አረብ እምሬቶች ዘልቀዋል። ጥቃቱ የተፈጸመው በካቡል ሰዓት አቆጣጠር ሐሙስ ከቀትር በኋላ ሲሆን፣ 143 ያህል ሰዎችም ቆስለዋል። ጥቃቱን አስመልክቶም እስላማዊ ስቴት ኬዎራስን አይሲስ ኬ የተባለው ቡድን ኃላፊነቱን ወስዷል። እርምጃውንም የወሰደው በአስተረጓሚዎችና የአሜሪካን ጦር ተባባሪዎች ላይ እንደሆነ በወጣው መግለጫ አስታውቋል። ጥቃቱን አስመልክቶ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሰጡት መግለጫ ድርጊቱ ጦራቸውን፣ ዜጎቻቸውንና ባለ ቪዛዎችን እስከ ኦገስት 31 ከማጓጓዝ እንደማያግዳቸው አስታውቀዋል። አክለውም ዩናይትድ ስቴትስ የበቀል እርምጃ እንደምትወስድ ሲያስጠነቅቁ ይቅር አንልም አንረሳምም አድነን አጸፋውን እናስከፍላቸዋለን ብለዋል። ሕይወታቸውን ያጡት የዩናይትድ ስቴትስ ወታደሮችንም ጀግኖች ብለው አወድሰዋቸዋል። ከክስተቱ ጋር በተያያዘም አፍጋኒስታን የሚገኙ የአፍጋኒስታውያን አውስትራሊያውያን ሁኔታ አስመልክቶ ለጊዜው ይህ ይሆናል ለማለት እንደሚያውቅ የአውስትራሊያ መከላከያ ሚኒስትር ፒተር ዳተን ተናግረዋል። አውስትሬሊያ በስምንት ቀናት ውስጥ አራት ሺህ ሰዎችን ከአፍጋኒስታን ያስወጣች ሲሆን ሁሉም የአውስትሬልያ ወታደሮች ለቀው ወጥተዋል። በምስራቅ ወለጋ ዞን ከ210 በላይ ነዋሪዎች ተገደሉ። የኢትዮጵያ ሰብአዊ መብት ኮሚሽን ነሐሴ 22013 ባወጣው ጋዜጣዊ መግለጫ በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ ኪራሙ ወረዳ ነሐሴ 11 2013 በአካባቢው ተሰማርተው የነበሩ የጸጥታ ኃይሎች ወደ ሌላ አካባቢ መንቀሳቀሳቸውን ተከትሎ ነሐሴ 12 የኦነግ ሸኔ ናቸው በተባሉ ታጣቂዎች በአካባቢው ነዋሪዎች ላይ ብሔርን መሠረት ያደረገ ጥቃት ማድረሳቸው በከፍተኛ ሁኔታ አሳሳቢ መሆኑን ገልጧል። አያይዞም ነሐሴ 12 2013 በታጣቂዎች በተፈጸመው ጥቃት ከመቶ 50 በላይ ነዋሪዎች መገደላቸውን የአካባቢው ነዋሪዎችና ሌሎች ሰዎች ለኮሚሽኑ ማስረዳታቸውን አስታውቋል። በሌላም በኩል የወረዳው ነዋሪዎች በተለይም ሴቶችና ሕፃናት ወደ አጎራባች አካባቢዎች መሸሻቸውንና በቀጣይ ቀናት ከነዋሪዎች የተውጣጡ ሰዎች ብሔርን መሠረት ያደረገ የአጸፋ ጥቃት በማድረሳቸው ስልሳ ሰዎች መገደላቸውን ነዋሪዎችም ወደ አማራ ክልልና ወደ ኪራሙ ከተማ መፈናቀላቸውን ኮሚሽኑ መረዳቱን አመላክቶ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ በቀዳሚነት የክልሉ የጸጥታ ኃይሎች ከፌዴራል የጸጥታ ኃይሎች ጋር እንዲቀናጁና የአካባቢው ነዋሪዎች ደህንነት እንዲያረጋግጡ እንዲሁም የፌዴራልና የኦሮሚያ ክልል መንግስታት ለጥቃቱ መፈጸም ክፍተት የፈጠረው የጸጥታ ኃይሎች ከአካባቢው የመውጣት ምክንያትንም እንዲያጣሩ በአጽኖ ጥሪ ማቅረባቸውን አስታውቀዋል። ይህ በእንዲህ እንዳለም የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ለተመድ ለጸጥታ ምክር ቤት ሐሙስ ዕለት እንደገለጡት ኢትዮጵያ ውስጥ ያለው ግጭት ከትግራይ ክፍለ ሀገር አልፎ መዛመቱ ያሳሰባቸው መሆኑን ገልጠዋል። አክለውም ቆስቋሽ አባባሎችና የጎሳ ለይቶ ምዝገባ የአገሪቱን ማኅበራዊ ድርና ማግ እያሳሳ ነው በማለት ለአሥራ አምስቱ የምክር ቤት አባላት አሳስበዋል። አያይዘውም ሁሉም ቡድናት ያለምንም ቅድመ ሁኔታ በአስቸኳይ ግጭትን ለመግታትና ዘላቂ የሆነ ተኩስ ማቆምን በድርድር ለማስፈን እንዲችሉ ጥሪ አቅርበዋል። እየተስፋፋ ያለው የትግራይ ግጭት በአማራና አፋር ክፍለ ሀገራት ያስከተላቸው ከ500 ሺህ በላይ ዜጎች መፈናቀልና ከ4.5 ሚሊዮን በላይ ሰለባዎች ላይ ያደረሰው የጉዳት መጠን እየተጠና መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የጠቅላይ ሚኒስትር ጽህፈት ቤት የውጭ ቋንቋዎችና ዲጂታል ሚዲያ ኃላፊ ቢለኔ ስዩም ትናንት በሰጡት ሳምንታዊ ጋዜጣዊ መግለጫ የደቡብ ሱዳኑ ፕሬዝዳንት ሳልቫኬር ማያርዲት የአዲስ አበባ ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር በሁለቱ ሀገራት ቀጠናዊ ጉዳዮች በህዳሴ ግድብና በሰሜኑ ኢትዮጵያ ክፍል ባለው ወቅታዊ ሁኔታም እንደመከሩ ገልጸዋል። ቢለኔ ሰፊ ትኩረት በሰጡት በወቅታዊ ኢትዮጵያ ሁኔታ ላይ በተለይ ሲገልጹ ህወሓት አሁንም በአፋርና በአማራ ክልሎች ወረራዋን በመቀጠል በሰው ህይወትና ንብረት ላይ ከባድ ጉዳት እያደረሰ ነው ብለዋል። አክለውም የደረሰው ጠቅላላ የጉዳት መጠን ይጠና መሆኑን ገልጠው የሰብአዊ ድጋፉን ለማሳለጥ የሚያስችሉ ኮሚቴዎች በአፋርና በአማራ ክልሎች ተቋቁመው ከአጋር አካላት ጋር ስራቸውን እየሰሩ እንገኛሉ ሲሉም አስረድተዋል። የኒው ሳውዝ ዌልስ መንግሥት ከኦክቶበር 25 ጀምሮ ተማሪዎች ወደ ትምህርት ቤት መማሪያ ክፍሎቻቸውን እንዲመለሱ የነደፈውን እቅድ ይፋ አደረገ። እቅዱ ይፋ የሆነው ኒው ሳውዝ ዌልስ በዛሬ 2,882 ነዋሪዎቿ በኮሮና ቫይረስ መጠቃታቸውን ባስታወቀችበት ቀን ነው። የ12ተኛ ደረጃ መልቀቂያ ፈተና ዘግይቶ በኖቬምበር 9 እንዲሰጥም ተወስኗል። ለውሳኔው አስባብ የሆነውም መምህራንና ሰራተኞች እስከ ኖቬምበር 8 ተከትበው እንዲያበቁ ቀነ ገደብ ስለተያዘላቸው መሆኑም ተነግሯል። የ12ኛ ደረጃ ተማሪዎች ወደ ትምህርት ቤቶቻቸው ሲመለሱ የፊት ጭንብል የማጥለቅ ግዴታ የጣለባቸው ሲሆን የአንደኛ ደረጃ ተማሪዎች ግና በፈቃደኝነት የፊት ጭንብሎችን እንዲያጠልቁ ብርቱ መሳሰቢያ ተሰጥቷል። የ12ኛ ክፍል ተማሪዎች ውጤቶቻቸውን ጃንዋሪ አጋማሽ ላይ የሚያገኙ ሲሆን የዩኒቨርስቲ ቦታዎችም ክፍት ሆነው ይጠብቋቸዋል። የአውስትሬሊያ ካፒታል ቴሪቶሪ 21 ሰዎች የተጠቁባት መሆኑን ዛሬ አስታወቀች። በጥቅሉ 211 ያህል ሰዎች በቫይረስ ተይዘዋል። ከተጠቂዎቹ ውስጥ 11 ሆስፒታል ሲገቡ አንዱ ጽኑ ሕሙማን ክፍል ይገኛል። በሌላ በኩል የቪክቶሪያ ጤና ሚኒስትር ማርቲን ፎሊ አሁንና በመጪዎቹ ጊዜያትም ከሚያስፈልገው የክትባት መጠን ላይ ለመድረስ የቪክቶሪያ ነዋሪዎች በነቂስ ወጥተው እንዲከተቡ አሳስበዋል። ቪክቶሪያ 79 ሰዎች በቫይረስ እንደ ተጠቁባትና 26 ገና ምንጫቸው ያልተጣራ መሆኑም ታውቋል። ይህ በእንዲህ እንዳለም የቪክቶሪያ የውድድር ፈረስ ጋላቢ ጀሚካ ከሌሎች ፈረስ ጋላቢዎች ጋር ተጥሎ ያለውን የኮሮና ቫይረስ ገደብ ጥሳ በመገኘቷ የተሰማትን ጸጸት ገልጣለች ካህ ኢተን ብራውን፣ ቤን ሜልሃምና ሰልጣኝ ጋላቢ ሲሊየን ጓድሬ ረቡዕ ምሽት በጋራ ተሰባስበው ሲዝናኑ በመገኘታቸው እያንዳንዳቸው የ5452 ዶላርስ መቀጮ ተጥሎባቸዋል። ኩዊንስላንድ ለሁለተኛ ቀናት አንዳችን በኮሮና ቫይረስ የተያዘ ሰው ባላስ መዘገበችበት በዛሬው ዕለት ጥላ የነበረችውን ገደብ አላልታለች። በዚህም መሠረት እስከ መቶ የሚደርሱ ሰዎች በቤት ውስጥ መሰባሰብ ይችላሉ። በሁለት ስኩዌር አንድ ሰው ርቀት እስከ ሁለት መቶ ሰዎች በሰርግና ቀብር ሥነ ሥርዓቶች ላይ መገኘት ይችላሉ። ተመሳሳይ የርቀት መጠን ይጠበቀ ሆኖ፣ ካፌ፣ ምግብ ቤቶችና መጠጥ ቤቶች ደንበኞቻቸውን ማስተናገድ ይቻላቸዋል። ስታዲየሞች ትኬት የያዙ ታዳሚዎቻቸውን በሙሉ አቅማቸው ማስተናገድ ይችላሉ። ይሁንና በቤት ውስጥም ሆነ በውጭ ሰዎች ርቀታቸውን መጠበቅ በማይችሉባቸው ሁኔታዎች የፊት ጭንብል ማጥለቅ ግዴታ ይሆናል። የአውስትሬልያ የክትባት አማካሪ ቡድን ምክረ ሐሳብን ተከትሎ ከሴፕቴምበር 13 ጀምሮ ሁሉም ዕድሜያቸው ከ12 እስከ 15 የሚገኙ ልጆች የፋይዘር ክትባት ቀጠሮ አስይዘው መከተብ ይችላሉ። የጤና ሚኒስትር ግሬግ ሃንት በበኩላቸው ሞደርና ክትባትም ለልጆች እንዲሰጥ ይሁንታን ካገኘ ታካይ ክትባት ሊሆን እንደሚችል ገልጠዋል። የፌዴራል ተቃዋሚ ቡድን መሪ አንቶኒ አልቤኒዚ ሌበር ፓርቲ ለኤስቢኤስና ኤቢሲ ተጨማሪ የበጀት ድጎማ ሊያደርግ እንደሚሻ አስታወቁ። አቶ አልቤኒዚ ይህን የተናገሩት በግሪክ ቋንቋ ተናጋሪዎች ሚዲያ መድረክ ላይ ተገኝተው ባደረጉት ንግግር ነው። በንግግራቸውም ወቅት ልብ በሉ፣ ድጋፍ ልንቸራቸው ይገባል። ኤስቢኤስ እዚህ ተሳታፊ እንደሆነ አውቃለሁ። ለኤቢሲና ኤስቢኤስ ተጨማሪ ድጎማ ልናደርግላቸው ይገባል። ይህ በእኛ በኩል የማናጥፈው ቃላችን ነው። እኒህ ቋንቋዎች ዘለቄታ እንዲኖራቸው ብርቱ የሆኑ ሚናን እየተጫወቱ ስለሆነ ተጨማሪ ድጋፎች ያሻቸዋል ብለዋል። በአውስትሬልያ የፓራሊምፒክ ውድድር ከተጀመረ ሦስተኛ ቀኑን ባስቆጠረበት ዕለት አንድ የወርቅና አንድ የብር ሜዳሎችን አግኝታለች። ዛሬ ማለዳ ላይ አማንዳ ሬድ ስሬቱ የ500 ሜትር ብስክሌት ውድድርን የዓለም ሪኮርድ በመስፈር የወርቅ ሜዳሊያ አግኝታለች። የ24 ዓመቷ አትሌት ባለፈው የሎንዶን ፓራሎምፒክ አውስትራሊያን በዋና ውድድር ወክላ ተሳትፋለች። በሌላም በኩል ሆልት በሩጫ ውድድር የብር ሜዳል አግኝቷል። ከዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ82 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና አዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ በከፊል ደመናማ ይሆናል። ዝቅተኛ 6፣ ከፍተኛ 19። አድላይድ ብራ ይሆናል። ዝቅተኛ 9፣ ከፍተኛ ስራ ሰባት ሜልበርን በከፊል ደመናማ ይሆናል። ዝቅተኛ አምስት ከፍተኛ ስራ 8 ሆባርት በከፊል ደመናማ ይሆናል ዝቅተኛ አራት ከፍተኛ አስራ ሶስት ካምብራ በከፊል ደመናማ ይሆናል ዝቅተኛ ሁለት ከፍተኛ አስራ ስድስት ሲድኒ በከፊል ደመናማ ይሆናል ዝቅተኛ ዘጠኝ ከፍተኛ አስራ ስድስት ብሪስበን ፀሐያማ ሆኖ ይውላል ዝቅተኛ ስምንት ከፍተኛ ሃያ ስድስት ዳርዊን ፀሐያማ ሆኖ ይውላል ዝቅተኛ ሃያ አንድ ከፍተኛ ሰላሳ አራት አዲስ አበባ በአብዛኛው ደመናማ ሆኖ ይውላል ዝቅተኛ አስራ አንድ ከፍተኛ 21 ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያ ከአፍጋኒስታን ሰዎችን ማጓጓዟን ገታች። በምስራቅ ወለጋ ዞን ከ210 በላይ ነዋሪዎች ተገደሉ። አውስትራሊያ የወርቅና ብር ሜዳሎችን በፓራሊምፒክ አሸነፈች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።